ፍንዳታው የደረሰው በማራኪ ክፍለ ከተማ ቀበሌ 18 በሚገኘው ኢንታሶል አነስተኛ ሆቴል ነበር። ሆቴሉ ትላንት ምሽቱን እንደ ወትሮ ደንበኞቹን እያስተናገደ በነበረበት ጊዜ ከምሽቱ ሁለት ሰዓት ገደማ ፍንዳታ መሰማቱን የዓይን እማኞች ይናገራሉ። በፍንዳታው ሁለት ሰዎች መሞታቸውንና አስር በጠና መቁሰላቸውን እማኞቹ ተናግረዋል። ከፍተኛ አደጋ ከደረሰባቸው ውስጥ ሁለቱ በሆቴሉ ውስጥ በአስተናጋጅነት የሚያገለግሉ እንደነበሩም ገልጸዋል። አደጋው እንደደረሰ አካባቢው በወታደሮች መከበቡንና በርካታ ሰውም ይሯሯጥ እንደነበር እማኞቹ ያስረዳሉ። ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ የተመለከቱትን ለዶቼ ቬለ እንዲህ ተናግረዋል። ያው አካባቢው ከፖሊጅ አካባቢ ነው። ወደ መስጊድ ታክሲ የሚያዝበት አካባቢ ነው። ሆቴሉ ጋ ያው ማታ አካባቢ ነው። የፋሲል ከነማም ጨዋታው ነበር። እዛ ላይም በዓል ስለነበር ሰውን በርካታም ሰውን በሚንቀሳቀስበት አካባቢ ይሄ አደጋ የደረሰው። ሁለት ሰዎች ሙተዋል የተባሉት፣ ከወደ አስር የሚደርሱ ሰዎች ደግሞ ተጎድተዋል። ከባድ አደጋ ደርሶባቸዋል የተባሉት ወደ ሆስፒታል ነው የሄደው የተባለው። ሆስፒታል መግባት አይቻልም። አክቹዋሊ እንደዚህ አይነት አክሲደንትም ሲደርስ ወይም የተወሰነ ጊዜ ጎንደር አንዳንዴ ከበድ ይላለ ትንሽ ስለሚል ወደዛ መግባት ማይቻልበት ኮንዲሽን ይፈጠራል። አንዳንዴ የህዝብ ሆስፒታል ቢሆንም በመጠየቅም መግባት የሚከብድበት ሁኔታ ይፈጠራል። ብዙ ጊዜ የአማራ ክልል የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ቦምብ ፈንድቶ ጉዳት መድረሱን ለዶይቼ ቬለ አረጋግጠዋል። ጉዳት የደረሰባቸውን ሰዎች በተመለከተ ግን ከአይንም ማኞች ይለያሉ የአጠቃላይ ቁስለኞችን ቁጥርም ከፍ ያደርጉታል። ያው ምሽት ሁለት ሰዓት ላይ ከሰዎች በሚዝናኑበት ሆቴል ቦምብ ተጥሎ ፈንድቶ የአንድ ሰው ህይወት አጥቷል። የአስራ ስምንት ሰዎች ላይ ጉዳት ደርሷል። ከእነዚህ ውስጥ የሶስቱ ከባድ ነው። የአስራ አምስቱ ቀላል አካል ጉዳት ነው። የሚታከሙት በህክምና ላይ ናቸው በጎንደር ሆስፒታል። መለስተኛ ጉዳት የደረሰባቸው ያው በየቤተሰቦቻቸው ህክምና የሚደረግላቸው ተደርጎላቸውም ወደ መኖሪያቸው ተመልሰዋል። አቶ ንጉሱ የሟቹን ማንነት ባይገልጹም የጀርመን ዜና አገልግሎት ግን የመንግሥት ሰራተኛ መሆኑን ባለሥልጣናትን ጠቅሶ ዘግቧል። የአይን ማኞች በአካባቢው ባለው የጸጥታ ቁጥጥር ምክንያት ስለ ሟቾቹም ሆነ ስለ አደጋው ሌሎች ተጨማሪ መረጃዎች ለማግኘት እንደተቸገሩ ይናገራሉ። ከአደጋው በኋላ በሆቴሉ አካባቢ ያለው ሁኔታ ምን እንደሚመስል የአይን ማኙ እንዲያስረዳሉ። ያው በርካታ ወታደሮች እንዳሉ ነው እስካሁን ነገር ያው ወደዛው አካባቢ ውጭ ላይ ስታዩ ምንም የተፈጠረ ነገር ያለ አይመስለን። ስምስ ከጠዋት እስከ ስድስት ሰዓት ድረስ ምንም አይነት እንቅስቃሴ አልነበረም። በቃ ወታደሮች ብቻ ስለሆነ የነበሩ ለምርመራ ያስፈልጋል የሚሉትን ነገሮችን እየወሰዱ ይመስለኛል። ህዝቡንም እየጠየቁ ነው። እዛ አካባቢ ያሉ ሰዎች የምታውቋቸው እንደዚህ አይነት ነገሮችን ኢንፎርሜሽን እየወሰዱ ስለሆነ ትንሽ እንቅስቃሴው ኖርማል ነው አለ አሁን ወደ ከሰዓት በኋላ ኖርማል ነ በት። እስራኤላውያን ናቸው በዛ ተዛ አካባቢ የሚዝናኑትም የሚበዙት ነው። ለመዝናናትም ሲመጡ እዛ ሆቴል ነው ብዙ ጊዜ የሚገኙትም። ነገር ግን ሁሉንም ማህበረሰብ ያካተተ ነው ሆቴሉ። ሁሉንም ማህበረሰብ ነው አገልግሎት የሚሰጠው በአማራ ክልል ሲያስከትል የቦምብ ፍንዳታ ሲደርስ የትናንቱ በሳምንት ውስጥ ለሁለተኛ ጊዜ ነው። የክልሉ መንግስት መቀመጫ በሆነችው ባህር ዳር ረቡዕ ታህሳስ 26 ሌላ ፍንዳታ ተከስቶ ነበር። ቦምቡ የፈነዳው ግራንድ ሪዞርት እና ስፓ በተሰኘው ሆቴል አጠገብ ነበር። የክልሉ የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሁለቱን አደጋዎች የሚያገናኛቸው ነገር ይኖር እንደው ጠየቀናቸው ነበር። ተከታዩ ምላሽ ላይ ሰጥተዋል። በባህር ዳር ላይ በእኛ አቆጣጠር ታህሳስ 26 አንድ ሆቴል ላይ ያው ምንም ጉዳት አላደረሰም። በውጭ በኩል ቦምብ ፈንድቷል። የደረሰ ጉዳት የለም በአካልም በንብረትም ላይ። ይሄኛው ደግሞ በትናንትናው ምሽት ደርሷል። እንግዲህ ሁለቱ ይገናኛሉ አይገናኙም፣ ዝርዝር መረጃ የጸጥታ መዋቅሩ በሚደርስበት መረጃ ይወሰናል ማለት ነው። የጎንደሩን ጉዳት ያደረሰው አካል ማን እንደሆነ አለመታወቁን የሚናገሩት አቶ ንጉሱ የጸጥታ መዋቅሩና የክልሉ ፖሊስ ጉዳዩን እያጣራ እንደሚገኝ ይገልጻሉ። ተጠርጣሪም እስካሁን አለመያዙን ጨምሮ አስረድተዋል። የክልሉ መንግስት፣ ወደፊት የደረሰበትንና ፈጻሚዎችን በቁጥጥር ስር ሲያውል ለሕዝብ እንደሚገልጽ ተናግረዋል።